በረ በድርቅ ሳቢያ ለተጎዱ ተጎዱ ህፃናትና እናቶች የሚውል አልሚ ምግብ ለማቅረብ ከ150 እስከ 200 ሚሊዮን ብር እንደሚያስፈልገው ይፋ አደረገ። ገንዘቡ ከሀገር ውስጥ በጎ አድራጊዎች ለማሰባሰብ አቅዷል። እስከ ዛሬም ከመጠባበቂያ በጀቱና ከአጋር አባላት ባገኘው ገንዘብ ከ25 ሚሊዮን ብር በላይ መድቦ የእርዳታ ስራውን እያከናወነ መሆኑንም ገልጠዋል። መለስኳቸው አመሃ ዝርዝሩን ይዟል ባለፈው ሳምንት መገባደጃ ላይ ማህበሩ በጠራው ጋዜጣዊ መግለጫ ላቀረበው የበጎ አድራጎት ጥሪ ፈጣን ምላሽ የሰጡትን የተለያዩ አካላት አመስግነዋል። የማህበሩ ፕሬዚዳንት ዶክተር አህመድ ረጃ እንደጠቆሙት ይህ አገር በቀል አንጋፋ ሰብአዊ ድርጅት ባለፉት ረዥም ዓመታት በተለያየ ጊዜ በተከሰቱ የድርቅ አደጋዎች በወገን ላይ ሊደርስ የሚችለውን ጉዳት በማስቀረት ወይንም በመቀነስ ረገድ ወሳኝ ድርሻ አበርክተዋል። በአሁኑ ወቅት ኤልኒኞ እየተባለ በሚታወቀው ክስተት ምክንያት በተከተለው ድርቅ የተፈጠረው ችግር ሰፊና ጥልቅ ቢሆንም ማህበሩ በችግሩ ግንባር ቀደም ተጎጂ ሊሆኑ የሚችሉ የህብረተሰብ ክፍሎችም ትኩረቱ ያደረገ ይመስላል። ከእነዚህም ደግሞ የተወሰኑ ቁጥር ያላቸውን ለመርዳት መለየቱን ተናግረዋል። ለዚህም የሚጠበቀው እርዳታ ምን ያህል እንደሆነ ዘርዝረዋል። ምንችሉም ጭምር እኛ እንደርስባቸዋለን ብለን ያሰብናቸው ለምሳሌ በአልሚ ምግብ ወደ 170 ሺህ ህጻናትና እናቶችና ሴቶች ናቸው። እስካሁን መድረስ የቻልነው በዚህ በአጭር ጊዜ ውስጥ በተደረገ እንቅስቃሴ ወደ 110 ሺህ ህጻናትና ሴቶች ናቸው። በተለይም በአፋር እና በሶማሌ በኦሮሚያ እና በአማራ ክልል እንዲሁም በትግራይ እርዳታውን ሰጥተናል። በቀጣይ ግን ለዚህ ሁሉ ለአልሚ ምግቡ እርዳታ የሚያስፈልገን የገንዘብ መጠን ከመቶ ሀምሳ እስከ ሁለት መቶ ሚሊዮን ብር ብለን ነው የምንገምተው ያስቀመጥ ነው። ስለዚህ ይሄንን ገንዘብ ማሰባሰብ ያለብን እዚሁ በራሳችን በሀገር ውስጥ አቅምና ከአጋር ድርጅቶቻችን ጋር በመሆን ነው ማህበሩ በቅርቡ የጀመረውን እርዳታ የማሰባሰብ ስራውን ተግባራዊ ከማድረጉ በፊት እነዚህን ለአደጋ በእጅጉ ተጋላጭ የሆኑ የህብረተሰብ ክፍሎችን ለመድረስም የተሻለውን ሁሉ ሲያደርግ መቆየቱን ዶክተር አህመድ ረጃ ገልጸዋል። የአሁኑ የድርቅ አደጋ ከተከሰተበት ጊዜ ጀምሮም አስቸኳይ የዳሰሳ ጥናት በማካሄድ በድርቅ ለተጎዱ ወገኖች በተለይም ለእናቶች፣ ለነፍሰ ጡር ሴቶችና ህፃናት ልዩ ትኩረት በመስጠት የአልሚ ምግብ ድጋፍ ለማድረስ በዓለም አቀፍ የቀይ መስቀልና ቀይ ጨረቃ ፌዴሬሽን በኩል የአስቸኳይ ጊዜ ድጋፍ ጥሪ ከማቅረብ ባለፈ ማህበራችን ካለው የመጠባበቂያ በጀትና ከአጋር አካላት በተገኘ ድጋፍ ከ25 ሚሊዮን ብር በላይ በመመደብ በተለይ በአፋር፣ በሶማሌ፣ በአማራ እና ኦሮሚያ ክልሎች እርዳታ እያደረሰ ይገኛል። ዶክተር አህመድ እንደገለጹት ከሆነ ማህበሩ አሁን የተለየ ትኩረት የሰጣቸው ተጎጂዎች እነማን እንደሆኑ በቁጥር ስንት እንደሆኑ እና የት እንደሚገኙ መለየቱን፣ ዛሬም ይህ ጥረቱ ስንቶቹን መድረስ እንደቻለ አውስተዋል። ትኩረት ሰጥተን የምንንቀሳቀስበት ያለ የአልሚ ምግቦች ሳፕሊመንተሪ ፊድ በተለይ ሕጻናት እድሜያቸው ከአምስት ዓመት በታች የሆኑ የሚያጠቡ እናቶች፣ እርጉስ ሴቶች እና እናቶች ላይ ትኩረት በመስጠት እርዳታ ያስፈልጋቸዋል። ከተባዙ ውስጥ የተወሰኑትን መርዳት ነው አስበን የተንቀሳቀስ ነው እና በዚህ ረገድ ወደ መቶ ሰባ ሺህ የሚሆኑ እናቶች ሕጻናት ለመርዳት ነው አቅደን የተነሳ ነው፣ በሰፕሊመንተሪ ፉድ ማለት ነው። ሌላም ደግሞ የሚያስፈልጋቸው ምግብ ነክ ያልሆኑ እርዳታዎች የምናቀርብበት ሁኔታ አለ እና በአጠቃላይ በዚህ በአልሚ ምግብ እና ምግብ ነክ ያልሆኑ እርዳታዎች የደረስ ናቸው ወገኖች እስካሁን ድረስ ወደ መቶ ሺህ ይጠጋሉ ማለት ነው። ማህበሩ አሁን የሚፈልገውን ድጋፍ ለማሰባሰብ በነደፈው መርሃ ግብር መሰረትም የተለያዩ ዘዴዎችን በተግባር እየዋለ መሆኑን የማህበሩ ፕሬዚዳንት ገልጸዋል። ከእነዚህም መካከል በሞባይል ስልክ በአጭር መልእክት አማካኝነት ከሦስት ብር እስከ አምሳ ብር ድጋፍ ለመስጠት የሚያስችል ስርዓት ተዘርግቷል። ከዚህም በላይ አቅምና ፍላጎት ያላቸው ድርጅቶችና ግለሰቦች የድጋፍ ጥሪ በማቅረብ እርዳታ በማሰባሰብ ላይ እንደሚገኝ ዶክተር አህመድ አስረድተዋል። በዕለቱ ለማኅበሩ ጥሪ ፈጣን ምላሽ የሰጡ እርዳታውን ለፕሬዝዳንቱ አስረክበዋል። የኢትዮጵያ ቀይ መስቀል ማህበር ላለፉት ሰማንያ ዓመታት የተለያዩ ሰብአዊ እርዳታዎችን ሲያበረክት የኖረ አንጋፋ አገር በቀል ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።